በዋሽንግተን ዲሲ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከአሁን 3 ሰዓት እስከ 4 ሰዓት የሚዘልቀው የቅዳሜ ሐምሌ 25 2012 ዓ ም ፕሮግራማችን አሁን ጀመረ። እንደምን ውላችሁ አመሻችሁ፣ ክቡራትና ክቡራን አድማጮቻችን ለምሽቱ ያሉንን መሰናዶዎች ላስተዋውቅ። የፖለቲካ አለመረጋጋት በሰፊው በሚስተዋልባት ኢትዮጵያ የሀገረ ብሔር ግንባታ እውን ሊሆን ይችላል። በአሁኑ ጊዜ የውሳኝ ጊዜ ነው ለኢትዮጵያ። ሕዝቡ ወጣት ነው። ይህም በአለመግባባት ስንት ነገር ሊበላሽ ነው። ውጭ ሆነን እንደዚህ አድርጉ፣ እንደዚህ ማድረግ አለበት አያምርም። እኔ እሱን ለማለትም አልፈልግም። በኢትዮጵያ የተጀመረው የሀገረ ብሔር ግንባታ ፕሮጀክት ጠንሳሽ በአፍሪካ የልማትና ትምህርት ጉዳዮች አጥኚው ዶክተር ኦይቬድ ኦርላንድ ናቸው። ትናንት የተጀመረው ውይይት ሁለተኛ ክፍል ዛሬ ይቀርባል። ሌሎችም እንግዶች አሉን። እርግጥ ሰዎቹ ያንን ህግ ሲያወጡ በዚህ መልክ ነው አብረን መኖር የምንችለው ብለው አስበው ሊሆን ይችላል። ነገር ግን አንድን አገር እንደ አገር እንዳትኖር ለማድረግ ከፈለግ የምትፈጥረው ህግ የምታመጣው የህገ መንግስት መዋቅር ኢትዮጵያ ውስጥ ያለው ህገመንግስት መንግስት መዋቅር፣ በነገራችን ላይ የኢትዮጵያ አይነት ህገ መንግስት የትኛውም አገር ላይ የለም። ብልህ ቤተሰብ ብልህ መሪ ያላት አገር ከዚህ አሰቃቂ ሁኔታ ከዚህ ጥፋት ምንድን ነው የተማርኩት ብሎ ራሱ ይጠይቃል። መንግስት አባታዊ ኃላፊነቱ አንዱ ባለፉት ዓመታት የኢትዮጵያን ወጣት ሰባ በመቶ የሚያክለውን ህዝብ ባልሆነ የታሪክ ትርክት ጭንቅላቱ እንዲታጠብ እንዲመረዝ መፍቀድ አልነበረበትም። የኢትዮጵያ ሁሉም ሰው በህግ አይን እኩል ነው። የህግ አይን ብሄር የለውም ማለት ነው። የህግ አይን ክልል የለውም ማለት ነው። ዳኛ ማለት መሀል ላይ ያለ እማያዳላ፣ ሁሉንም እኩል አይተው ማስረጃዎች መዝነው ፍርድ የሚሰጥ ማለት ነው። ይሄ የማድረግ ችሎታ ያለው መንግስት ማለት ነው። ጠንካራ መንግስት ስ እንዴት እዚህ ደረስን? ሲል የሚጠይቀውና የጊዜያችንን ፈተናዎች በጥልቀት ለመመርመር በቀጥታ ለማየትም ጭምር የሚጥረው ውይይት ተሳታፊዎች ተመልሰዋል። አቶ ደረጀ ደምሴ ቡልቶ፣ አቶ ይልማ አዳሙና አቶ ሙሉጌታ አረጋዊ ናቸው። አብረውን ያመሻሉ። ጠብቋቸው አብራችሁ እንድታመሹ እንጋብዛለን። አስተናጋጃችሁ ቆንጂ ይታየነኝ። ብርሃን ኃይሉ ፕሮግራማችንን ትመራለች። የዓለም ዜና ይቀድማል። መልካም ምሽት እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ጽዮን ግርማ ነኝ። በኢትዮጵያ በኮሮና ቫይረስ ምክንያት ዛሬ አስር ሰዎች ሕይወታቸውን አጡ። በጤና ሚኒስቴር የኢትዮጵያ የኮሮና ቫይረስ ሁኔታ መግለጫ መሰረት የ7358 ሰዎች ናሙና ተወስዶ አራት መቶ ስልሳ ዘጠኝ ሰዎች ቫይረሱ ተገኝቶባቸዋል። ከዚህ ውስጥ አስሩ ሕይወታቸው አልፏል። 68ቱ በጽኑ ታመዋል። ሁለት መቶ አርባ አምስቱ ደግሞ ከበሽታው አገግመዋል። ወደ አለም አቀፍ የኮሮና ቫይረስ ሁኔታ ስናልፍ ደግሞ በዓለም ላይ በኮሮና ቫይረስ የተያዙ ሰዎች ቁጥር ከ17 ነጥብ 6 ሚሊየን ማለፉን የጆን ሆፕኪንስ ዩኒቨርሲቲ አስታውቋል። በአሜሪካ በቫይረሱ የተያዙ ሰዎች ቁጥር 4 ነጥብ 5 ሚሊዮን ሆኖ ከዓለም በቀዳሚነት ስትመራ፣ ብራዚል በ2 ነጥብ 6 ሚሊየን ሁለተኛውን፣ ህንድ በ1 ነጥብ 7 ሚሊዮን ሶስተኛ በመሆን ይከተላሉ። የኮሮና ቫይረስ ተጠቂዎች ቁጥር በከፍተኛ ሁኔታ እየጨመረ በሚገኝበት ሜክሲኮ በበ በሽታው የሞቱ ሰዎች ቁጥር 46688 በመድረሱ በአለም በሟቾች ቁጥር ብዛት እንግሊዝን አልፋ በሶስተኛ ደረጃ ላይ ትገኛለች። በአሜሪካ በቫይረሱ የሞቱ ሰዎች ቁጥር ከ153 ሺ በላይ አልፎ ከአለም ቀዳሚነቱን እንደያዘች ስትቀጥል 92000 ሰዎችን በቫይረሱ ያጣችው ብራዚል ሁለተኛ ሆና ትከተላለች። የኮሮና ቫይረስ ወረርሽኝ ከፍተኛ የህመምና የሞት ጉዳት ባደረሰበት የመጀመሪያ ወራቶች ውስጥ የሕክምና አገልግሎት ይሰጡ የነበሩ የሕክምና ባለሙያዎች ተሰባስበው በዓለም ዙሪያ ስለ በሽታው ምንም መረጃ ሳይኖራቸው የሕክምና እርዳታ ለመስጠት ለሚጥሩ አጋሮቻቸው መረጃ ለማካፈል እየተንቀሳቀሱ መሆኑ ተዘግበዋል። በኮሮና ቫይረስ የተያዙ በሽተኞችን ለማከም ልምድም ሆነ በቂ ጥናትና መረጃ በሌለበት ወቅት በዩቲዩብ በሚለቀቁ ቪዲዮዎች አማካኝነት ከአስክሬን ምርመራና ከራጅ የተገኙ ውጤቶችን በማስረዳት በትዊተርና ዋትስፕ ባሉ የመረጃ መለዋወጫ መተግበሪያ መሳሪያዎች አማካኝነት እንዲሰራጩ እንዲሁም መረጃ ለህዝብ እንዲደርስ በህክምናው ዙሪያ ያለውን ክፍተት ሲሞሉ ቆይተዋል ተብሏል። በአሜሪካዋ የኦሪገን ግዛት ፖርትላንድ ከተማ በተካሄደው የሁለተኛ ምሽት ሰላማዊ የተቃውሞ ሰልፍ ላይ ከአንድ ሺህ ሰዎች በላይ መገኘታቸውን አሶሽየትድ ፕሬስ ዘግቧል። አርብ ከሰዓት በኋላ ጀምሮ ቅዳሜ ጠዋት የተጠራው በከተማዋ የሚገኙት የአሜሪካ ወታደሮች ቁጥር እንደሚቀንስ ከተነገረ ከሶስት ቀን በኋላ ነው። ሰላማዊ ሰልፉ ሐሙስ ምሽት ተደርጎ ከነበረውና ከሳምንታት በኋላ ለመጀመሪያ ጊዜ ተቃዋሚዎች ከፖሊስ ጋር ሳይጋጩ እስር ሳይከሰት ከተጠናቀቀው ሰልፍ ጋር ተመሳሳይ መሆኑ ተጠቅሷል። ከጠቅላይ ፍርድ ቤቱ ፊት ለፊት እየተካሄደ ያለውና በተደጋጋሚ በተቃዋሚ ሰልፈኞችና በፌዴራል ፖሊሶች መካከል ግጭቶችን ያስነሳው የተቃውሞ ሰልፉ መርገብ የጀመረው በግዛቱ የሰፈሩትን ወታደሮች ለመቀነስ የዲሞክራት አስተዳዳሪ በሆኑት ኬት ብራውንና ፕሬዚዳንት ትራምፕ መካከል ስምምነት ላይ ከተደረሰ በኋላ ነው። ከዚህ ከተቃውሞ ሰልፍ ሳንወጣ በራሻ ካብሮቭስክ ከተማ ተወዳጅ የሆነው አስተዳዳሪ መታሰሩን ተከትሎ እየተካሄደ ያለው የተቃውሞ ሰልፍ ለአራተኛ ሳምንት ቀጥሏል። ሰርጂ ፉርጌል የተሰኘው የከተማው አስተዳዳሪ በሰኔ ወር መጀመሪያ ላይ የታሰረው ስልጣን ከመያዙ በፊት በ2004 ና በ2005 በተፈጸሙ ግድያዎች ጋር ተያይዞ በመጠርጠሩ ነው ተብሏል። በራሻ በስተ ምስራቅ በምትገኘው ከቻይና ጋር ድንበር የምትጋራው ከተማ አብዛኛው ነዋሪዎች ግን የአስተዳዳሪያቸው እስር እና እሱን ለመተካት የተደረገው አዲስ ሹመት የፖለቲካ ውሳኔ ነው ብለው ያምናሉ። ፈርጉል ስልጣን የያዘው በ2018 በተደረገው ምርጫ ተፎካካሪ የነበረውን የቭላድሚር ፑቲን ፓርቲ አባል አሸንፎ ነው። በመጨረሻም የባሃማስ ደሴትን እያፈራረሰ የሚገኘውና ኢሳያስ የሚል ስያሜ የተሰጠው አውሎ ንፋስ እየጠነከረ መሄዱን የአሜሪካ ብሔራዊ አውሎ ንፋስ መረጃ ማዕከል አስታውቋል። ከአሜሪካ በስተ ምስራቅ አቅጣጫ በሰዓት 135 ኪሎ ሜትር በሆነ ፍጥነት የሚጓዘው አውሎ ንፋስ ወደ ቅዳሜ ከሰዓት ወይም እሁድ ጠዋት በፍሎሪዳ ደቡብ ምስራቃዊ የባህር ዳርቻ ላይ ይደርሳል የሚል ስጋት እንዳለ የአየር ንብረት ትንበያዎች አመልክተዋል። አድማጮች ለሰዓቱ የያዝ ናቸው አጠራ ያሉ አለም አቀፍ ዜናዎች እነዚህ ነበሩ። ከቀሪ የቀዳሚ ምሽት ፕሮግራማችን ጋር አብራችሁ ቆዩ። የዓለም ዜናዎቹን አደመጥን። ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ የሚተላለፈውን የቅዳሜ ምሽት ፕሮግራም ነው እያደመጣችሁ ያላችሁት። ዝግጅቶቻችንን በአጭር ሞገድ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ማግኘት ትችላላችሁ። በፖለቲካ አለመረጋጋት ውስጥ ሀገረ ብሔር ግንባታ እንደምን እውን ይሆናል? ቀጥሎ የምታደምጡት ውይይት ርዕስ ነው። ከቅርብ ዓመታት ወዲህ በኢትዮጵያ በተደጋጋሚ የሚከሰቱ የፖለቲካ አለመረጋጋቶች፣ ግጭቶችና የእርስ በርስ የጥላቻ ንግግሮች ለብዙ ሰዎች ሕይወት መጥፋት፣ አካል መጉደልና ንብረት መውደም ምክንያት ሆነዋል። የሀገሪቱ የንግድና የመጣኔ ሀብት ስርዓት ላይም ከፍተኛ ተጽዕኖ እያሳረፉ ነው። ይህንን የኢትዮጵያ ተደራራቢ ችግር ለመቅረፍ መፍትሄው የሀገረ ብሔር ግንባታ ነው ያሉ ምሁራን ተሰባስበው ግብረ ኃይል በማቋቋም በሀገር ብሔር ግንባታ አስፈላጊነትና የጋራ ሀገራዊ መግባባት ለመፍጠር በሚቻልባቸው ሀሳቦች ዙሪያ የተለያዩ ስራዎችን እየሰሩ ይገኛሉ። የፕሮጀክቱ ጠንሳሽ የሆኑት እንግዶቻችን ፕሮፌሰር ካሳሁን ብርሃኑ፣ ዶክተር ዘነበ በየነና ዶክተር ኦይቪድ ኦርላንድ በኢትዮጵያ የፖለቲካ የኢኮኖሚ የትምህርትና ልማት ጉዳዮች ዙሪያ ለአመታት ጥናት ያጠኑና ያስተማሩ ምሁራን ናቸው። እንግዶቹን ያወያየቻቸው ባልደረባችን ስመኝሽ የቆየ ነች። ውይይታቸው ትናንትና ከተገታበት ኢትዮጵያ ውስጥ ጫፍና ጫፍ ያሉ ልዩነቶች እንዴት ወደ ጋራ ስምምነት ማምጣት ይቻላል በሚለው ሀሳብ ዙሪያ ይቀጥላል። ሚስተር ኦድላንድ ወደ እርስዎ ልመለስ። ቀደም ሲል እንዳሉት ከሀይለ ስላሴ ጊዜ ጀምረው ኢትዮጵያ ውስጥ አድገዋል፣ ኖረዋል፣ ሰርተዋል እና በአሁኑ ወቅት ኢትዮጵያን ወይም ኢትዮጵያን ሕዝብ ወደ ብሔራዊ መግባባት ሊወስድ የሚችል የጋራ እሴት ምንድን ነው ይላሉ? የኢትዮጵያ ታሪክ ቀላል አይደለም። የሆነው ሁሉ ብዙ ምክንያቶች ሊኖረው ይችላሉ። ግን ከጥንት ጀምሮ የነበረው አለመግባባት በተለያየ መልክ ቆይቶ ቆይቶ ችግር ከመሰረቱ ሳይፈታ ቆይቶ እንኳን በፊትም ብዙ ነገር ግልጽ ሆኖ አልወጣም። ነፃ የሆነ ውይይት አልነበርም። ብዙ ደምም ፈሷል። ችግር ሲኖር እርቅ አልነበርም። ከአንድ መንግስት ወደ ሌላ መንግስት ሲዘወር መሰረታዊ እርቅ አልነበርም። ከስር ብዙ ቂም ነበረ። ሄዶ ሄዶ አሁን እንግዲስ ወደዚህ ደርሰናል። መሰረታዊ ችግር ሳይፈታ ልዩነቱን ለማክበር እና አንድነቱን ለመፍጠር እኛ ያቀረብነው ጽሑፍ ምናልባት አንዳንድ ነጥቦች ሊያቀርብ ይችላል። አንድ በአንድ ምክንያቶች የነበረውን ያለውን ማጥናትና በነጻ መንፈስ መክፈትና መወያየት ያስፈልጋል። ይሄ ደግሞ ቀላል ነገር አይደለም። እርቅ ቀላል ነገር አይደለም። ደቡብ አፍሪካ አይተናል። በደቡብ አፍሪካ የተሰራ በኢትዮጵያ ላይሰራ ይችላል። ኮንቴክስቱላይዝ መሆን አለበት። ሆኖም ኮንቴክስቱላይዝ መንገድ ሆኖ እርቅ ያስፈልጋል። በዚህ ከስር ያለው ቂም ካልወጣ ሰላም ሊወርድም አይችል። ስለዚህ እንደዚህ አይነት ጉባኤ ለማቋቋም ማን ማን እንደሚወያይ እና ጠቅላላ ችግሩን ለመፍታት እነ ማን ነኝ ከውጭ ነው የሚመጣ ግን ከውጭ ሁኔታውን ሲመለከት እስከ መቼ የኢትዮጵያ አንድነት ለምን አይፈታም እና የአገር ብሔር ግንባታ ልክ ውጭ ሀገር ጋራ ለማምሰል አይቻልም። ቢሆንም ኮንቴክስቹላይ የሆነ ጥናት ተደርጎ በዛ መሰረት የሆነ ውይይት መክፈት አለብን። ምክንያቱም ኢትዮጵያን የመሰለ ሪሶርስ ናት። እኛ ውጭ ያልነው የምንሰማ ነገር የምናየው፣ የምናጥና በጣም በጣም ከባድ ነው። ስለዚህ በዚህ በዶክመንቱ መሰረት እንደ ጅምር ነጥቦች አሉ። ታሪኩ፣ የቋንቋ ጉዳይ፣ ስንት ነገር አለ። ሲሪየስሊ ተነስቶ በሰላማዊ መንገድ ከእርቅ ጭምር ወደፊት ማያቀመጥ አለብን እና ቅድም ብያለሁ፣ ብሔራዊ የሽማግሌዎች እርቅ ድርጅቶች አሁንም አሉ። የሃይማኖት ሽማግሌዎቹ አባቶች አሉ። የመንግስት መወቀረም አለ። ስለዚህ ስንት አሰት አለ፣ ግን በአሁኑ ጊዜ መፍትህ መፈለግ በጣም በጣም ወሳኝ ነው እና ይሄ የእኛ ጥናት ምናልባት እንደመሰረት ሆኖ ለጅምር ሊረዳም ይችላል። እንዴት እንደሚደረግ ነ መልስ ለመስጠት አልችልም። አሳብ ብቻ ነው የሆነ ነገር ማድረግ ወደ ዶክተር ዘነበ ልምጣ። እንግዲህ ኢትዮጵያ ውስጥ ሌላው የማያስማማ ትልቁ ጉዳይ ታሪክ ነው። ፕሮፌሰር ካሳውን በጽሁፋቸው በታተመው ዶክመንት ላይ በጽሁፋቸው አስቀምጠውታል። በአንድ ወገን ታሪክን የማይቀበሉ ወይም ታሪካዊ ጉዳቶች ላይ ማተኮር የሚፈልጉ ወገኖች አሉ። በሌላ በኩል ደግሞ ታሪካዊ ኢፍትሃዊነትን መቀበል የማይፈልጉ ጭፍን ደጋፊ የምንላቸው አሉ ብለዋል እና እነዚህ ሁለት ቡድኖች ወይም የራሳቸውን እውነት ብቻ ለይተው የሚያቀርቡበት ሌላ ወገን የማይሰማበት ማህበራዊ ሚዲያ ኖሯቸው በቀላሉ ደጋፊ ማሰባሰብ የሚችሉ ወገኖች ናቸው ተብለው ይነገራል። እነዚህን የታሪክ ቅሬታዎች አስታርቆ ወደ አንድ ማምጣት የሚቻለው እንዴት ነው? ምናልባት በዚህ ዙሪያ ለኢትዮጵያ ምሳሌ የሚሆን የሌሎች ሀገሮች ተሞክሮም ካለ አያይዘው ሊመልሱልኝ ይችላሉ። እነዚህን ሁለት የተለያዩ ጥንፍ ላይ ያሉ ወገኖች ማስታረቅ የሚቻለው እንዴት ነው? በጣም አመሰግናለሁ። አሁን ከገባንበት ፈተና ውስጥ ለመውጣት ምን ማድረግ አለብን የሚለው ጥያቄ ስናነሳ ሁልጊዜ ወደዛ ነው የሚመልሰን። ምን አይነት ታሪክ ነው ያለን? ያ ታሪካችን እንዴት ነው የቀረበው? ትርክቱ ምን ይመስላል? እውን እንደሚባለው አንድን ወገን ያማከለ ብቻ ነው ወይ ወይስ ሌላ ወገን የሚያስበው ነው ወይ የሚለውን ጥያቄ መጠየቅ ተገቢ ይመስለኛል በ ኮንፈረንሶቻችን ላይ የቀረቡ ጥናቶች የሚያመለክቱት ልክ እንደ ፕሮፌሰር ካሳሁን ቀደምም እንደገለጸው በጽሁፉም ላይ እንዳቀረበው ትርክቶቻችን የተዛቡ ናቸ ብለው የሚያምኑ አሉ። ትክክል ነው፣ ትክክል አይደለም የሚለው ጀጅመንት ውስጥ ልንገባ ፍርድ ውስጥ ልንገባ አይገባ። እነዚህ ሰዎች ይሄንን አስተሳሰብ እስካላቸው ድረስ ይሄ አስተሳሰብ እንዴት ነው የመጣው ከዚህ ውስጥ እንዲወጡ ምን ማድረግ አለብን የሚለውን ነገር ልንፈትሸው ይገባል። ይሄ እንደገና ወዴት ይመልሰናል? ቅድም የተባለው ይሄ ብሔራዊ መግባባት የምንለው ነገር ወደዛ ነው የሚመልሰል። የተወሰነው የህብረተሰብ ክፍል ብሶት ካለው ስጋት ካለው፣ አዎ ያንተ ስጋት ስጋት አይደለም፣ ያንተ ብሶት ብሶት አይደለም ብለን የምናጣጥል ከሆነ ዘላቂ ሰላም ዘላቂ መፍትሄ ልናመጣ አንችልም። እንደነ ደቡብ አፍሪካ አሁንም በቅርቡ ሩዋንዳ ያደረጉት ነገር ምንድን ነው? በየአካባቢያቸው ደቡብ አፍሪካ ላይ የሆነውን ሁላችንም እናውቀዋለን። ይሄ ቱዝ ኤንድ ሪኮንሲሌሽን ኮሚሽን ተብሎ አጥፊዎችም ተበዳዮችም ቀርበው ፊት ለፊት የሚነጋገሩበት የሚወያዩበት፣ የሚወቃቀሱበት አጥፊዎቹ ኃጢአታቸውን የሚናዘዙበት ከዛ በኋላ ይቅርታ የሚጠይቁበት ዶክተር ኦርላንድ እየደጋገመ የሚናገረው እርቅ የሚለው ጉዳይ እነዚህ ለሀገር መፍትሄ ሊያመጡ የሚችሉ ቁልፍ ጉዳዮች ናቸው። ኢትዮጵያ ውስጥ ደግሞ የበለጸገ ሀብታም የሆነ ባህል አለ። በእያንዳንዱ ብሔር ብሔረሰብ በምንገባበት ሰዓት የራሳቸው የሆነ አገር በቀል ችግሮችን የሚፈቱበት እንደነዚህ አይነት ብሶቶች እንደነዚህ አይነት ስጋቶች በሚገለጹበት ሰዓት በሚከሰቱበት ሰዓት ያንን የሚፈቱበት መንገድ አላቸው። አሁን የሆነው ነገር ምንድን ነው? ቅድም ፕሮፌሰር ካሳሁን በትክክል እንዳስቀመጠው ይሄ የመንግስት ጉዳይ ነው። ይሄ የዚህ አካል ኃላፊነት ነው ብለን እኛ ኃላፊነታችንን በመጠዋችን አብዛኞቹ በተለይ ይሄንን ኦፖርቹኒቲ ተጠቅመን የራሳችንን አድቫንቴጅ አምቢሽን ፍላጎታችንን ልናሳካ እንችላለን የሚሉ አካላት መጠቀሚያ አድርገናል። ስለዚህ ሁላችንም ኃላፊነት ወስደን በባለቤትነት ተንቀሳቅሰን እንደነዚህ አይነት ከትውልድ ወተ ትውልድ ሲንከባለሉ የነበሩ ችግሮችን እንዴት ለአንዴና ለመጨረሻ ጊዜ መቋጫ ልናበጅለት ይገባል የሚለውን ነገር ልንመለከተው ይገባል። ምክንያቱም ይሄ የዘውግ ፖለቲካ ጥንፍን የያዘ ጥንፍ የረገጠ የፖለቲካ አስተሳሰብ ሁላችንንም ይዞ ይጠፋል እንጂ አለማንም መፍትሄ አይሰጠንም። የአንዳችን ጥፋት አንዱ ጠፍቶ ሌላው የሚለማበት ሀገር የለንም። ይሄንን ልንገነዘብ ይገባል። ማወቅ የሚገባን ነገር ይሄ ነው አይደለም እኛ እኛ ውስጥ የሚፈጠር የአንዱ ጥፋት ለሌሎቻችን ልማት ሊሆን ይቅርና የኢትዮጵያ ሰላም ማጣት እና አንድነቷን ማናገር በሆርን ኦፍ አፍሪካ የምንለው ሪጅኑን በሙሉ የጦርነት ማዕከል ነው የሚያደርገው። ይሄንን በጣም ልንጠነቀቅበት የሚገባ ነው። ኃላፊነት ልንወስድበት የሚገባ ነው። እያንዳንዳችን ሀገር ውስጥም የምንኖር፣ ከአገር ውጭም የምንኖር ኃላፊነት ሊሰማን ይገባል። በተለይ ውጪ ሆነን ይሄ እሳት የምንጭር ሰዎች፣ ቤንዚን የምናከፈክፍ ሰዎች እኛ ጋር አይደርስም ብለን ልናስብ እንችላለን። ዛሬ የምንጭረው እሳት ማንን ሊያቃጥል እንደሚችል አናቀውም። ስለዚህ ልንጠነቀቅ የሚገባን ከዚህ አንጻር ነው። እነዚህን ነገሮች በሙሉ ማዕከል ያደረገ አካሄድ ነው እንግዲህ ዛሬ ኢትዮጵያ ለገባችበት ፈተና ምናልባት ሰላማዊ መፍትሄ ሊሰጣት የሚችለው ፕሮፌሰር ካሳሁን፣ የሀገር ብሄር ግንባታ ስራ በቂ ይሁን አይሁን በተለያዩ መንግስታት ተሞከሩ አካሄዶች ነበሩ እና በቅርብ ጊዜም በህዝቦች መካከል ያሉ የቁርሾ ስሜቶችን ለማከም ወይም እውነትና ፍትህ ላይ መሰረት ያደረገ እርቅ ለማውረድ በሚል የእርቀ ሰላም ኮሚሽንም ተቋቁሞ ነበር። ነገር ግን እስካሁን መሬት ላይ የወረደ ስራ ሲሰራ አልታየም ተብሎ ወቀሳ ይደርስበታል። አንዳንዶች ደግሞ ቅድም ዶክተር ዘነበ መንግስት ሀላፊነት መውሰድ መሄድ አለበት ብለው ነበረ? ከመንግስት እጅ መውጣት አለበት ደግሞ የሚሉ ወገኖችም አሉ። መንግስት ይሄንን በገለልተኝነት መሳት አይችልም የሚሉ እና እንደዚህ አይነት ወደ ሀገር ግንባታ የሚያሸጋግሩ ብሔራዊ ውይይቶችን ለማድረግ አጠቃላይ ስራዎችን በኃላፊነት ለማካሄድ ያለባቸው በማን ነው ትላላችሁ? እናንተስ ፕሮጀክታችሁ መሬት ወርዶ ውጤት እንዲኖረው ከማን ጋር ነው የምትሰሩት? ይህንም ፕሮጀክት ሲጀመር አንደኛ ፈቃድ ማግኘት ያስፈልጋል፣ እውቅና ማግኘት ያስፈልጋል። የመንግስት ሜና እንዲሁ ወደ ፈና አያስፈልግም የሚታለፍ ነገር አይደለም። አሁን ከሁለት ሺህ አስር ጀምሮ አንዳንድ ተስፋ ሰጪ ሁኔታዎች የመንግስትን ባህሪና አሰራር ሊለውጡ የሚችሉ ጉዳዮች እየተከናወኑ ነበር። በመሀሉ ብናቃቸው ተግዳሮቱ ተከትለዋል። አሁንም ቢሆን መንግስትን ማበረታታት፣ ከመንግስት ጋር መስራት በኢትዮጵያ ላሉ ሀገራት አቅጣጫ፣ ሌሎችም መንግስት አያስፈልግም መንግስት የማታ ገበኝነት ስራ ብቻ ነው መፍታት ያለበት ከሚሉ ሀገሮችም ከመንግስት ውጭ የሰዎች ስብስብ የሰዎች ህብረተሰብ ባለበት ስፍራ የሚታሰብ አይሆንም። ነገር ግን ከመንግስት ውጭ መካሄድ አለበት የሚለው ነገሮች መካሄድ አለባቸው፣ ኢኮኖሚው፣ ፖለቲካው የመሳሰለው እኔ ዛሬያዊ ሁኔታውን ያገናዘበ አካሄድ አይመስል ነው። ከመንግስት ፍጹምነትን እንከን የማይወጣለት አካሄድን መጠበቅ ባይቻል ይችላል። ነገር ግን ባለው ሁኔታ ውስጥ መንግስት ሚነት ይህ በዘፈናው እንትን የሚባል ነገር አይደለም። የእርቀ ሰላም ኮሚሽኑ ቢሆን ምንም አልሰራም፣ ሌሎች የመንግስት አካላትም ምንም አልሰሩም የምንለው ምን ያህል ማስረጃ ላይ እንደተመረኮዙ አላውቅም። የእርቀ ሰላም ኮሚሽኑ ይሄ የኮቪድ ወረርሽኝ ማጋጠሙ በፊት አንዳንድ እንቅስቃሴዎችን በማድረግ ሂደት ላይ ነበረ ከሰላም ሚኒስቴር ጋር፣ ከሌሎች ለሚመለከታቸው ጋር በመቀናጀት ነገር ግን ባለመታደር ሆነው ሁኔታ አጋጠመና ወደፊት የሚፈለገውን የሚጠበቀውን ያህል ሌላ ወደ አለማቸው ነው እንጂ ዝም ብሎ ተሰይሞ ተከናንቦ ቁጭ ብሎ ብለው ነገር ትክክል አይመስለኝም፣ እኔ ባለኝ መረጃ መሰረት። ማለቴ ስለዚህ ከወደገም ተጠላም ከመንግስት ጋር እጅ ለእጅ ተያይዘው መንግስት ግድፈቶች በሚኖሩበት ጊዜ የተለያዩ እሱን አላማዎችን በሚያራምዱበት ጊዜ እንዲያስተካክል እየመከሩ እየጠቅሙ ጭምር ከመንግስትም ጋር እየተከራከሩ ጭምር አብረው መስራት አማራጭ የሌለው ነገር ነው ብዬ አስባለሁ። ከዚህ ጋር አያይዘው ኢትዮጵያ አሁን ካለ ችበት አጣብቂኝ በተደጋጋሚ ከሚታዩ ግጭቶች፣ የፖለቲካ አለመረጋጋቶች ለመውጣት ከዚህ በኋላ ሊወሰዱ የሚገባቸው እርምጃዎችና መፍትሄዎች ምንድን ናቸው? ይላሉ ማንኛውም ነገር ለመስራት የህብረተሰብ ሰላምና የህብረተሰብ መረጋጋት በሚገባ መረጋገጥ አለበት። ቤት ነው የሚረጋገጠው። በሁሉም የህብረተሰብ ክፍሎች መንግስትን ጨምሮ ጥረት መደረግ አለበት። ያሉ ችግሮችን ድልጅ ተያይዞ ተባብሮ ማስወገድ መቀነስ ያስፈልጋል። በቅድሚያ የህግ የበላይነት የህግ የበላይነት ስንል ደግሞ በመንግስትም ላይ ጭምር የሚሰራ የህግ የበላይነት መሰን አለበት። ይህንን ደግሞ ለማድረግ የህብረተሰብ ትብብር ሌሎች ጥያቄ ያላቸው ወገኖችን ትብብር ያስፈልጋል። ከዛ በኋላ ነው በኢኮኖሚው፣ በፖለቲካው፣ በሰብአዊ መብቱ ወደፊት መራመድ የሚቻል መንግስትም እሱን አላማዎች ለቡድን አላማዎች አነ መንግስቱን ያለግባብ እንዳይጠቀምበት ገደብ ሊደረግበት ይገባል። ጥያቄ የሚያነሱ እና ያላቸው ወገኖችን ደግሞ ጥያቄው ምንም ይሁን ምን፣ ተቀባይነት ይኑረው አይኑረው፣ ይህንን በሰላማዊ ሁኔታ ማቅረብ እና ውሳኔ ለማግኘት መጣር ያስፈልጋቸዋል። ውይይታችን ማጠቃለያ ስለሆነ ዶክተር ዘነበ የጀመራችሁት የሀገረ ብሄር ግንባታ ፕሮጀክት ቀጣዩ ጉዞ ምን ይመስላል? ወደፊት ሊወሰዱ የሚገባቸው እርምጃዎች እና መፍትሄዎች ምን መምሰል አለባቸው? እዚህ ላይ ፕሮፌሰር ካሳሁን የገለጸው ነገር እንዳለ ሆኖ አብሮ ልናያቸው የሚገቡ ነገሮች አሉ። የሀገር ብሄር ግንባታ የምንለው ነገር አለ ሰላም ግንባታ የትም ሊደርስ አይችልም። መጀመሪያ መሰረ ሊኖረው ይገባል። ያ መሰረት ሰላም ነው። ለሁሉም ነገር ሰላም ነው። አገር ብሔር ግንባታን በለው፣ የኢኮኖሚ ግንባታን በለው፣ የባህል ግንባታን በለው፣ መሰረቱ ሰላም ነው። ሰላማችንን እንዴት ነው መልሰን እንድናመጣ የምንችለው? ሰላም የምንለውን ነገር ደግሞ የምናመጣው ብሔራዊ መግባባት ስንፈጥር ነው። መድረክ ፈጥረን ሰዎች ብሶታቸውን ስጋታቸውን የሚገልጹበት ራያቸውን የሚያካፍሉበት፣ የተሻለ አገር እንዴት እንፈጥራለን ብለው የሚመካከሩበት፣ የሚወቃቀሱበት፣ የሚከራከሩበት መድረክ ልንፈጥር ይገባል። እነዚህን ነገሮች ስናደርግ ነው እንግዲህ ማንኛውም አገራዊ አጀንዳ ይሄ አገረ ብሔር ግንባታንም ጨምሮ ውጤታማ ሊሆን የሚችለው። እንደኛ ሀሳብ ነው የምንሰጠው፣ ሀሳብ ነው የምናካፍለው፣ መድረክ ነው የምንፈጥረው። መንግስት፣ የሃይማኖት ተቋማት ሌላውም የህብረተሰብ አካል አካላት በሙሉ ተወካዮች ኦፒኒየን ሊደርስ ሊሆኑ ይችላሉ። ሲቪክ ሶሳይቲ ሊሆን ይችላል። ትምህርት ቤቶች ሊሆኑ ይችላሉ። ቤተሰብ፣ አካባቢያችን የምናያቸው እነዚህ ኢንዲጂኒየስ አሶሴሽን የምንላቸው እቁብ፣ እድር በሙሉ የተቀናጀ መድረክ ፈጥረን እነዚህ ነገሮችን ወደ እውን የምናደርግበት መንገድ ልንፈጥር ይገባል። ሁልጊዜ በእንደዚህ አይነት ችግር ወቅት የችግሩ ግንባር ቀደም ገፈት ቀማሽ ወጣቱ ነው። በተለያየ አካባቢዎች የምናየው ዛሬ እየሞተም ያለው ምናልባትም እየገደለም ያለው ወጣቱ ነው። ይህን ወጣት በሁለት ዋና ዋና ጉዳዮች ልንረዳው እንችላለን። ሁሌ ስንወያይ የምንስተው ትልቅ ነገር አለ። ባለፉት ሃያ ምናምን አመታት ይሄን ያህል ንብረት ተዘረፈ ይሄን ያህል የሀገር ሀብት ጠፋ እያልን ሮሮን ገልጻለን፣ ብሶታችንን እናሰማለን። እኔ እንደ አብዛኞቹ ኢትዮጵያዊ ሁሉ እሱም ያሳስበኛል። ከዛ በተለየ ግን የጠፋብን ትውልድ ያሳዝነኛል። ይሄንን ትውልድ ተሳስተን አሳስተነዋል። በተሳሳተ መንገድ ላይ እንዲወጣ አድርገነዋል። ይሄ ግሩፕ ጠላት ነው፣ ዛሬ ያንተ ድህነት፣ ያንተ የኑሮ ፈተና መንስኤው ይሄ ግሩፕ ነው ብለን የራሱን ወገን እንዲፈርጅ አድርገነዋል። ስለዚህ ይሄንን ትውልድ እንዴት ነው ልንመልስ የሚገባው የሚለው አንዱ ተጓዳኝ ጥያቄ ይመስለኛል። ይሄንን ለማድረግ ለወጣቱ ስራ ልንፈጥርለት ይገባል። ይሄ እንዲሆን ሀገሪቷ ውስጥ ኢኮኖሚ ግሮዝ፣ የኢኮኖሚ ዴቨሎፕመንት ሊኖር ይገባል። ይሄንን እንዴት እውን የምናደርገው፣ እንዴት ነው የምናሳካው? በጣም በአንክሮ መግለጽ የምፈልገው ነገር ምንድን ነው አገር ብሔር ግንባታም እንበለው፣ ሰላምም እንበለው፣ ህዝብን ማዕከል እስካላደረግን ድረስ የስም አንደርስም። የመንግስት ሚና የሚሆነው እነዚህን ስራዎች በሙሉ የተቀናጁ እንዲሆን አመራር ሊሰጥ ይገባል። እዛ ጋር ያለውም እሱ አመራር ለመስጠት ነው። መንግስት ሊመራ ይገባል። የመንግስት ትልቁ ሮል እሱ ነው። ኮኦርዲኔትም የማድረግ ኃላፊነት አለበት። ዶክተር ኦድላንድ በዚህ ላይ ምናልባት የሚጨምሩት አስተያየት ካለ በተለይ ደግሞ እርስዎ ስራዎትን አቁመው በዚህ ሀገረ ግንባታን ብሔር ግንባታን ፕሮጀክት ለማሳካት ሙሉ ጊዜዎትን ሰጥተው እየሰሩበት ያለው ጉዳይ እንደሆነ አውቃለሁ እና ቀጣዩ ጉዞ ምን ይመስላል? የፕሮጀክት በተነሳ ሀሳብ ላይ በመፍትሄዎቹ ላይ የሚጨምሩት ሀሳብ ካለ ፕሮፌሰር ካሳሁን እና ዶክተር ዘነበ ነገሮችን በደንብ አስቀምጠዋል። በእውነት በተለይ አንድ አንዳንዱ ተሳትፎ ውሳኝ ነው። ስለዚህ ዋናው ነጥቡ መግባባት ነው። መግባባት ካለ ሁሉ ነገር ለመስራት ወይም ሁሉ ነገር ለማድረግ ይቻላል። ግን አሁን የመግባባት መንፈስ የለም። እኔ በእውነት የውጭ ሀገር ዜጋም ቢሆን በልቤ ግማሽ ኢትዮጵያዊ ነኝ እና አሁን ሶሻል ሚዲያ ሲያነብ ኒውስ ሪሊዝ ምናምን ሲያነብ በጣም አዝናል። በአሁኑ ጊዜ የውሳኝ ጊዜ ነው ለኢትዮጵያ። ህዝቡ ወጣት ነው፣ ግን በአለመግባባት ስንት ነገር ሊበላሽ ነው። ውጭ ሆነን እንደዚህ አድርጉ እንደዚህ ማድረግ አለበት አያምርም። እኔ እሱን ለማለትም አልፈልግም። ግን አሁን የሰፊው ህዝብ መሳተፍ አንዳንድ ጊዜ ኤሊትስቶች ሶሻል ሚዲያ፣ ኦፊሻል ሚዲያ ሁሉ ነገር ኮንትሮል ያደርጋል። የኢትዮጵያ ህዝብ መቶ አስር ሚሊዮን አካባቢ ነው። አንድ መቶ አምስት ሚሊዮን ህዝብ ምን ያስባሉ? የነሱ ተሳትፎ። ስለዚህ አሁን ኔሽን ቢልዲንግ ፕሮጀክት ለመቀጠል ስንፈልግ ወደ ሰፊው ህዝብ፣ ወደ ወጣቶች፣ ወደ ሴቶች፣ ወደ ህዝቡ መውጣት አለብን እና ያ የህብረት የመግባባት መንፈስ እንዲኖር ኢትዮጵያን የሚያሳድግ ኢትዮጵያን የሚያጠናክር መግባባት ሲኖር ነው። ግን ከመግባባት በፊት እውነት ብንናገር ይሻላል። ያለፈው አልፏል፣ አዎ ግን ብዙ ቁስል አለ፣ ብዙ ነገር አለ። ይሄ ነገር በሆነ መንገድ ባለው ድርጅቶች ኢትዮጵያ እንደተባለ ስንት ድርጅቶች አለ በየመንደሩ እነኚህ ቁስሎች ተከፍቶ መድኃኒት ተሰጥቶ በእርቅ ሜካኒዝም ከዛ በኋላ የሆነ መሰረት ከተገኘ በኋላ ጢሙ ከወጣ ስበቃስ ወደ አንድነት ወደ መግባባት የሚደርስ መንገድ መራመድ አለበት። እኔ በእውነት ክብር እና ክብራን ኢትዮጵያዋን የአሁኑ ጊዜ የአሁኑ እድል እንዳይጠፋብን ይነ በጣም በጣም ጨንቃለሁ። ውጭ ሆኜ የሁኔታውን ሲመለከት እስከመቼ? ስለዚህ እኔ ተስፋ አደርጋለሁ ባለው እውቀት ባለው ፍቅር ባለው ልም አንድ መንገድ እንዲፈጠር ተስፋ አድርጋለሁ። እና እኛ ፕሮጀክታችን ለመቀጠል እንሞክራለን። የጋራ ተሳትፎ የመግባባት መንፈስ መፍጠር አለን። እንግዲህ ሰዓት ገድቦን ውይይታችንን እዚህ ላይ ልናቆም ነው። የሀገረ ብሔር ግንባታ ኢትዮጵያ ውስጥ ለምን መገንባት አልተቻለም? እስከዛሬ የተለያዩና ተቃራኒ ሀሳብ ያላቸውን ህብረተሰብ ክፍሎች እንዴት ወደ ውይይት ማምጣት ይቻላል? ብሎም ደግሞ የጋራ ብሔራዊ ስምምነት መፍጠር ይቻላል ወይ? ይህን የማድረግ ኃላፊነት ውስጥ የማነው? በቀጣይ ምን መደረግ አለበት በሚሉ ሀሳቦችን አንስተን ተወያይተናል። በእርግጥ አብዛኞቹ ሀሳቦች የበለጠ ውይይት የሚፈልጉ ሀሳቦች ናቸውና በቀጣይ ጠለቅ ወዳሉ ጉዳዮች እየገባን ለመፈተሽ እንሞክራለን። እንደመነሻ ግን ዛሬ ሁላችሁም ፈቃደኛ ሆናችሁ በዚህ ውይይት ላይ በመሳተፋችሁና ሙያዊ አስተያየቶቻችሁን ስላካፈላችሁን በአድማጮች ስም በጣም አመሰግናለሁ። እኛም እናመሰግናለን። እግዚአብሔር ይስጥልን። እኔም በጣም አመሰግናለሁ። የውጭ ሀገር ሰው ሆኜ እንኳን በዚህ ነገር ውስጥ ለመሳተፍ እጅግ አመሰግናለሁ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኛም እናመሰግናለን። ስመኝሽ የቆየንና እንግዶቿን እናመሰግናለን። የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። በመቀጠል የሚቀርበውም እንዲሁ በወቅታዊና በመጻኢ የአገር ጉዳይ ላይ የሚያተኩር ውይይት ነው። አንድ አፍታ ግን ቆየት ካሉ ዜማዎች አንዱን ልጋብዛችሁ ፈልጌያለሁ። ወደ ውይይቱ ከማለፋችን በፊት የምኒልክ ወስናቸውን የአይኔ ተስፋን መርጬ የላችኋለሁ። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አድማጮች አብራችሁን ቆዩ። ቀጥሎ የሚቀርበው ባሉላ ከበደ ተቀናብሮ የሚቀርበው የዛሬና የነገ ፈተናዎችና ዘላቂ መፍትሄዎች የሚፈተሹበት ውይይት ይሆናል። የመጨረሻው ክፍል ውይይት ነው። ዛሬ የሚቀርበው እንዴት እዚህ ደረስን ሲል በመጠየቅ የጊዜያችንን ፈተናዎች በጥልቀት ለመመርመር በቀጥታ ለማየት ጭምር በታለመ ውጥን የተካሄደው ሰፊ ውይይት ተሳታፊዎች ዛሬም ተመልሰዋል። አዎን፣ አመዛዛኝ ድምጾች በሚል አብይ ርዕስ የተጀመረ ተከታታይ የውይይት ፕሮግራም አካል ነው በኢትዮጵያ በቅርቡ የደረሰውንና በርካቶችን በግፍ የተገደሉበትን ጥቃት ተንተርሶ ጉዳቱ ካሳደረው ሐዘንና የቁጣ ስሜት ባሻገር በሚዛንና ባርቆ አሳቢነት የዛሬን ብቻም ሳይሆን የነገውንም የሕይወት መንገድ ጭምር በአስተዋይ ልቦና ለመመርመር የሚጥር ነው። ተወያዮቹ አቶ ይልማ አዳሙ፣ አቶ ደረጀ ደምሴ ቡልቶና አቶ ሙሉጌታ አረጋዊ በየተሰማሩባቸው የሙያ መስኮች ከፍተኛ እውቀትና ልምድ ያካበቱና የተለያዩ የባህል መሰረቶች ያሏቸው ኢትዮጵያውያን ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱም በቀደመው ውይይታቸው እልባት ከተደረገበት ይጀምራል። ደረጀ ተከታይ ጥያቄ ላንሳ። በዚህ አሳዛኝ ሁኔታ ውስጥም ቢሆን ከፈተናዎች ውስጥ ስለሚቀሰመው ትምህርት አንስተዋል። ትምህርቶች ያግኝተናል በግራም በቀኝም ቢሆን ብለዋል። የገጠምንን ልብ ማለታችንን ጠቅሰው፣ በሌላ በኩል ደግሞ ስለ ተከሳሾች መብትም ጠቀስ አድርገዋል። እስኪገፋ አድርገው ያብራሩ። ጥፋት ፈጽመው የተገኙ የሰው ሕይወት ያጠፉ፣ የሰው ንብረት ያወደሙ እንዲጠየቁ የሚፈለገውን ያህል ተጠርጣሪ ሁሉ ወንጀለኛ አይደለምና የተጠርጣሪዎችን መብትን በተመለከተ በእርግጥ ተጠርጣሪዎች በሕግ ተጠያቂ ሆነው እስኪገኙ ድረስ መሆን ያለበትን መኬድ ያለበትን መንገድ ያብራሩልን። ቀደም ብለን እንደጠቀስ ነው በሕጉ ስርዓት ላይ ያለን አመኔታም ከፍ ስለማድረግም ጭምር ለዘለቄታውም ከሚሰጠው ጥቅም አንጻር ትምህርት የሚገኘው ሰዎች ክስ ተመስርቶ በግልጽ ጉዳያቸው ታይቶ ካሸነፉ ተለቀው ምክንያቱም ጥፋተኛ ተብሎ የተጠረጠረ ሰው በዳኛ ጥፋተኛ አይደለም ተብሎ ሲለቀቅ መንግስትም ያሸንፋል ብለን ነው የምናስበው። ምክንያቱም ጃስቲስ ማለት ፍትህ ሲወሰን በፈለገው መልክ ቢወሰን መንግስት የሲስተሙ ባለቤት ስለሆነ አንድ አሸናፊ አርጎ ነው ራሱን መውሰድ ያለበት። ኃላፊነቱ ለፍርድ ማቅረብ ነው። የሚያስፈልገውን ደግሞ በህገ መንግስት የተደነገገውን የማንኛውም የተከሳሽ መብት ማስጠበቅ። ኃላፊነት አለበት። ብዙ ጊዜ ሳልወስድ ቅድም የተነሱትን ችግሮች ትንሽ ለመጥቀስ ያህል በእኔ አመለካከት፣ እንደገና ከህግ አንጻር ለማየት ያ ስለሆነ እኔ አጠናሁት አካባቢ ኤክስፐርቲሴ የኢትዮጵያ ህግ በክልልም በፌዴራልም ያለው ማዕከል ያጣ ህግ ነው እና አንድን አገር እርግጥ ቅድም አቶ ሙልጌታ እንዳለው ሰዎቹ ያንን ህግ ሲያወጡ ይሄ በዚህ መልክ ነው አብረን መኖር የምንችለው ብለው አስበው ሊሆን ይችላል። ነገር ግን አንድን አገር እንደ አገር እንዳትኖር ለማድረግ ከፈለግ የምትፈጥረው ህግ የምታመጣው የህገ መንግስት መዋቅር ኢትዮጵያ ውስጥ ያለው ህገ መንግስት መዋቅር፣ በነገራችን ላይ የኢትዮጵያ አይነት ህገ መንግስት የትኛውም አገር ላይ የለም። ፌዴራሊዝም ሲደረግ ፌዴራሊዝም ከሆነ አላማችን የኢትዮጵያ ህገ መንግስት ያስቀመጠው የፌዴራል ሲስተም አይደለም። ለምን ብትለኝ የፌዴራሊዝም ዋና አላማው አንድ ሀገር ውስጥ የፌዴራል ጠንካራ ገቨርንመንት ይኖርና የተለያዩ ስቴቶች ደግሞ ክልሎች ብትላቸውም ህዝባቸውን በሚፈልጉት መልክ የተወሰኑ አካባቢዎች፣ ኤሪያዎች፣ የትምህርት፣ የባህል፣ ሶሻል፣ የጤና እንዲሁም የፖሊስ አወቃቀር በሚፈልጉት መልክ አድርገው የግለሰብን መብት ግን እዛ አካባቢ የሚኖረው ማንኛውም ግለሰብ ከየት የሚምጣ ከየት ዜጋም ይሁን፣ ኬንያዊ ወይም የሌላ ሀገር ዜጋ በእኩል የመኖሪያ መብት እስካለው ድረስ በእኩል ከማንኛውም ነዋሪ ጋር በፌዴራል ህገ መንግስት የሚሰጠው መብት አስከብረው የፌዴራል ህገ መንግስት ከሚሰጠው መብት ያነሰ ሳይሰጡ ከፈለጉ ግን ከዛ በላይ ሰጥተው የሚያስተዳድሩበት ስርዓት ነው የፌዴራል ስርዓት ያንን ባላንስ የሚደረገው የፌዴራል ስርዓት ሁልጊዜ። የክልሎች የስቴት መብት አለ፣ ግን የግለሰቡ መብት ጋር ባላንስ መደረግ አለበት። ይሄ አሁን ሻሸመኔ የተለያየ ቦታ ላይ ሲደረጉ የምታየው ምን የዛ ባላንስ ማጣት ነው፣ የዛ ማዕከል ማጣት ነው። የክልል ነዋሪ የፌዴራል ህገ መንግስትን መጣት አይችልም። ምክንያቱም ማንኛውም ሰው እንደ ኢትዮጵያ የዜጋነቱ የፈለገበት ቦታ የመኖር የፈለገበት ቦታ የመስራት የፈለገውን አይነት ንግድ ከፍቶ የመተዳደር የዜግነት መብት አለው እና ይሄ መሬት የገሌ ነው የሚለው ከፌዴራል ሲስተም ውስጥም የውጭ ነው። ዓለም ላይ እኮ ብዙ ፌዴራል ሲስተሞች አሉ። አሜሪካን ፌዴራል ሲስተም ነው፣ ካናዳን ፌዴራል ሲስተም ነው፣ ጀርመንም ፌዴራል ሲስተም ነው እና ማንኛውም አሜሪካ የፈለገበት ቦታ ሄዶ መኖር ይችላል። እኩል መብት ነው ያለ በሄደበት ቦታ ሁሉ። ስለዚህ የግለሰቡን መብት ከግሩፕ መብት ጋር ባላንስ የሚያደርግ ስርዓት አይደለም። ሁለተኛ ደግሞ እና በጣም በትልቁ የግለሰብ መብት በሚነፈግበት ጊዜ ያ ግለሰብ መብቱን የሚያስከብርበት ስርዓት አልተዘረጋም። በየክልሉ የፌዴራል ፍርድ ቤቶች በስፋት ተቀምጠው የግለሰቦች መብት በሚጣሱበት ጊዜ በክልሎች አይ፣ ይሄ እናንተ ክልል ፖሊሲ ይሄንን የግለሰብ መብት የሚጥስ ስለሆነ ተግባራዊ መሆን አይችልም፣ የፌዴራል ሕገ መንግስቱ ጋር ይፃረራል እየተባለ ውድቅ የሚሆንበት ስርዓት አልተፈጠረም። ያ ከሌለ ግለሰቦች መብታቸውን ማስከበር አይችሉም። የፌዴራል ሲስተም አይደለም ማለት ነው የምትፈጥረው አናርኪ ማለት ነው። በተለያየ ቦታ ያሉ የፈለጉትን አይነት ሕግ አድርገው እዛ አካባቢ ያለውን ሰው እንደፈለጉ ማባረር፣ ማሰቃየት ይችላል ማለት ነው። እና አንድ የኦሮሞ ተወላጅ ትግራይ ሄዶ የአንድ ትግራይ ተወላጅ ኦሮሞ አካባቢ ሄዶ መብቱ ተከብሮ ለሌላው የሚሰጠው ማንኛውም የመስራት፣ የመኖር፣ የመነገድ መብቶች፣ ፈቃዶች በሙሉ እንደሌላው ተሰቶት መኖር ካልቻለ አገር የለም ማለት ነው። እና ተጨማሪ ሌሎችም ነገሮች አሉ፣ ግን ዋናው የህግ መሰረቱ ከመጀመሪያው ትልቅ ፕሮብሌም ያለው ነው። ተጨማሪ ፕሮብሌሞችን በኋላ መነጋገር እንችላለን። መልካም አቶ ደረጀ። ወደ አቶ ይልማ ከመሻገሬ በፊት የፌዴራል አደረጃጀቱ ከሌሎችም በጣም የተለየ በእርግጥም በፌዴራል አደረጃጀት ለዜጎች ሊሰጥ የሚችለውን ለነዋሪዎች ጭምር በማንኛውም ዜግነት ያሉ የሚገባውን መብት ጭምር ገልጸዋል። በእርግጥ ግን ይሄው ፌዴራል ስርዓት ራሱ ያለውን በትክክልስ እንረዳለን ወይ? አተገባበራቸው ላይ የሚታየው መዛባት የሌላን መብት መውሰድ እንደ መብት የሚቆጠር የሚመስልበት ይታያል። የፌዴራል ስርዓቱ ይሄ ራሱ አሁን ያለውስ ቢሆን የሌላን ሰው መብት መግፈፍ ይፈቅድ ይሆን? በትክክል እንረዳዋለን ወይ? የሚረዱት ነገር ካለ ባጭሩ መጀመሪያ ደረጃ የፌዴራል ስርዓት የለም ኢትዮጵያ ውስጥ። ባለፈው ሰላሳ ዓመት የነበረው አንድ ጠንካራ ፓርቲ የመረጣቸው የፈቀደላቸው የተለያዩ ፓርቲዎች የሚያስተዳድሯቸው ተጽፎ የተሰጣቸው ኮንስቲቱሽን ተግባራዊ የሚያደርጉበት ሲፈልጉም የማያደርጉበት መሪዎች ደግሞ የዛ አካባቢ መሪዎች እንደየአስፈላጊነቱ የሚቀየሩበት ኢህአዴግ ማለት ነው ስርዓት ነበር። የፌዴራል ስርዓት ዋና ፊቸሩ የተለያዩ አካባቢ ሰዎች የራሳቸውን መሪዎች መምረጥ ነው እና የትግራይ ሕዝብ ተሰብስቦ የራሱን መሪ መምረጥ አለበት። በፈለገው ጊዜ ማባረር መቻል አለበት። የራሱን ኮንስቲቱሽን በሚፈልገው መልክ ማስቀመጥ አለበት። ከፌዴራል ኮንስቲቱሽን በላይ መብት መስጠት ይችላል። ያነሰ መስጠት አይችልም። እዛ ነዋሪ ላለው ሰው በጠቅላላ ይሄ ተከብሯል። ኢትዮጵያ ውስጥ ኦሮሚያ ውስጥም ይሄ ነገር ተደርጓል። ቤንሻንጉል ሌላም ቦታ ሁለተኛና፣ ሞስት ኢምፖርታንቱ ደግሞ ግለሰቦች ዜጋዎች መብታቸው በሚነፈግበት ጊዜ ፍርድ ቤት ሄደው መብታቸውን የሚያስከብሩበት የፌዴራል ሲስተም ነበረ ወይ? ይህንን በምናይበት ጊዜ አልነበረም። አሁን ምንድን ነው የሆነው? የነበረው ሴንትራል ገቨርንመንት አህዳዊ ሲስተም ነበረ። በመለስ ዜናዊ ስር አህዳዊ ሲስተም ነው። ከዛም በኋላ የነበረው አህዳዊ ሲስተም የነበረው ያ ሲስተም ጋር ትንሽ ክልሎች የራሳቸውን ኃይል አሰርት ማድረግ ጀመሩ ማምጣት ጀመሩ። አሁን በዛ በሚሆንበት ጊዜ ይህን አይነት ስትራክቸር የፌዴራል የእውነተኛ የፌዴራል ስትራክቸር ለማድረግ የሚያስፈልጉ ነገሮች ስላልተሟሉ ወደ ፌዴራል ከመሄድ ይልቅ ወደ አናርኪ መሄድ ጀመረ። ምክንያቱም እያንዳንዱ ክልል የራሱ ዩ ኃይል አዘጋጀ። እኔ ከዚህ በኋላ እንዲነው የማደርገዋለ የፌዴራል ሲስተም በደንብ ስላልገባ እኛ አሁን እዚህ ፌዴራል ሲስተም ውስጥ ነው የምንኖረው እና አትሊስት የተሻለ አመለካከት አለን ስለ ፌዴራል ሲስተም ኢትዮጵያ ውስጥ ግን የፌዴራል ሲስተም ብሎ ሰው ሲያስብ ኦሮሚያ የኦሮሞ መኖሪያ ሌላው ሰው መብት የሌለው ትግራይ የትግራይ መኖሪያ ሌላ ሰው መብት የሌለው አንድ ኦሮሞ እኮ ትግራይ ሄዶ መመረጥ መብት አለ በፌዴራል ሲስተም አንድ ትግራይ አማራ ጋር ሄዶ መመረጥ መብት አለ በፌዴራል ሲስ እና ይሄ የፌዴራል ሲስተም በደንብ በህዝቡ እንዲገለጽ እንወያይ። አሁን አይ ቲንክ የመጀመሪያ እድል ይፈጥራል። ሁለተኛ እና ትልቁ ፕሮብለም ያመጣው የሱፕሪም ኮርት አለመኖር ነው። እና ይሄ ሱፕሪም ኮርት የህገ መንግስት ጉዳዮችን የሚፈታ ከፓርላማ ውጪ የመወሰን መብት ያለው ሱፕሪም ኮርት የለም ኢትዮጵያ ውስጥ። ህገ መንግስቱ ያንን አይፈቅድም። የተቋቋመው ሱፕሪም ኮርት የኮንስቲቱሽናል ጉዳዮችን እንዳያይ የኮንስቲቱሽናል ጉዳዮች በሀውስ ኦፍ ፌዴሬሽን በተቋቋመ የኮንስቲቱሽናል ካውንስል ኢንኩሪ ካውንስል በሚባል እንዲታይ ስለሚያደርግ ይህንን የመሰረቱት ራሳቸው ህወት መሪዎች ራሳቸው ቢከሱ ፍትህ እንደማያገኙ ወስነው ወደ ፍርድ ቤት አይሄዱ። ህገ መንግስት ተጣሰ ስትል የምትሄደው ፍርድ ቤት ህገ መንግስት ተጥሷል። የምርጫ ኮሚሽን ምርጫውን ያራዘመው ከህገ መንግስት ውጭ ነው። ስለዚህ ምርጫውን እንዲያካሄድ እንዲታዘዝ ብለህ ፍርድ ቤት ትሄዳል ግን ህገ መንግስት ተጥሷል እና ህገ መንግስቱን እጥሳለሁ ማለት ደግሞ አልችልም። ስለዚህ ህግን የመከተል ባህል ማዳበር አለብን። እስኪሻሻል ድረስ በጣም ደካማ ቢሆንም ባለው ህግ ተጠቅመን ሚሻሻለውን ለይተን አውጥተን ማሻሻል መቻል አለብን። አለበለዛ ከህግ ውጭ መሄድ እንቀጥላለን። መልካም። አቶ ኤልማ ወደ እርስዎ ልምጣ። የተስፋውንና የእድሉን ነገር በአቶ ሙሉ ጌታም በአቶ ደረጀም ነቃ አድርገዋቸዋል። እሱን ገፋ አድርገን ሂድ አዘግት ውስጥ የገባን የሚመስል በጣም አሳዛኝ ነገር ሲነሳ የሚቅለውን ገጽ የማየት አቅማችን የሚያሳንሰዋል እና ከዚህ ቀደም ከብዙ ዓመታት በፊት በማናውቃቸው ሰዎች የተደረጉ ቅድም በአቶ ሙሉጌታ በግልጽ እንደተቀመጠው የገሌ ልጅነትን ተከትሎ ምናልባትም ዝምድና ስለመኖር እንኳን እርግጠኛ የማይኮንባቸው አሁን እየተደረጉ ባሉት ሁኔታዎች ውስጥ ተጠያቂ ሲሆኑ እንሰማለን። ዛሬ ትኩስ ጉዳት እየደረሰ አይደለም ወይ? እንዲህ ያለው ነገር እንዲያኗኑረን በመረረ መንገድ እንዳይሄድ ሰው ምን ማድረግ አለብን? በቀል አይደለም እናመልሱ። ቅድም የገደለው ስህተት ከሆነ ዛሬ የሚያደርገውን ልክ የሚያደርግ ነገር የለምና ወደፊት የሚያስኬዱን ተስፋ የሚሰጡ ምን አይነት ነገሮች ይታዩታል? እንደ ሀገርም የተሻለ ሁኔታ ውስጥ መግባት እንድንችል ። እሺ መቼም በሀገር በድርጅት በቤተሰብ ችግር ሁልጊዜ ይፈጠራል። አንዳንዱ ችግር በወቅቱ እርምጃ ለመውሰድ ቸል ስናመነታ ወደ ትልቅ በሀገርም ደረጃ እንደዛ ነው፣ ብዙ ጥፋት ይመጣል። ብልህ ቤተሰብ፣ ብልህ መሪ ያላት ሀገር ከዚህ ውድመት ከዚህ አሰቃቂ ሁኔታ ከዚህ ጥፋት ምንድን ነው የተማርኩት ብሎ ራሱ መጠየቅ አለበት። ያለበት ምንድን ነው የተማርነው? ነገሩን መንግስት ላይ ብቻ ማዋል የለብንም። መንግስት ኃላፊነት አለበት አባታዊ ኃላፊነትም አለበት። አባታዊ ኃላፊነቱ አንዱ ባለፉት ዓመታት የኢትዮጵያን ወጣት ሰባ መቶ የሚያክለውን ህዝብ ባልሆነ የታሪክ ትርክት ጭንቅላቱ እንዲታጠብ እንዲመረዝ መፍቀድ አልነበረበትም። የመንግስት ኃላፊነት ያ ነው። አሁን ያ ትውልድ ከዛ ውጭ የሚያውቀው ነገር የለም። ያንን ትውልድ እንደገና የማስተማር ነገር ደግሞ መጀመር አለበት በአስቸኳይ የማወራረድ እና ሳራ አንተ እንደዚህ አድርገኛል እንደዚህ አድርገኛል የሚለው ነገር ከንቱ ነው። ዋጋ ነው። ለዛሬ ምን ይጠቅምኛል? ለነገ ትውልድ ምን የሚጠቅም እና በተቃውሞ ፖለቲካ ድርጅቶ በመንግስትም በኩል ያለው ዛሬንና ነገር ነው ማለት ያለበት ያንን እንደወጣቱ ወጣቱ ማስተማር ያለበት እና በሰሞኑ ጥፋትና ድርጊት አክራሪ ሆነው የሚፈረጁ እና የምናውቃቸው ፓርቲዎች፣ ቡድኖች እነዚህ ሁሉ ራሳቸውን ሰብሰብ አድርገው ይሄ ነገር ስተሰራ ይሄ ነገር ወደፊት ያሻግረናል እ ያጠፋናል እንዲህ ብለው መጠየቃቸውን በየቤታቸው መጠራጠር ይጠይቃሉ። ስለዚህ ነው እኔ አሁን በራሴ ግምት የሁሉ ጥፋት ድምር ይህ ሁሉ ልፋት የሰው ህይወት የተገበረበት ንብረት የጠፋበት እና የትም ያላደረሰን እንቅስቃሴ፣ ተግባር ዛሬ ላ ቆም ብለን ሁሉ እንዲያስብ የሚያደርግበት መስ እና እነዚህ ሁሉ የህግ ባለሙያዎች ባሉበት በዚህ ላይ መናገር ችግር ቢሆንብኝም መንግስት መንግስት መንግስት መሽተት አለበት። ሀላፊነቱን መዘንጋት የለም። ይሄንን በአንድ ወገን እያስከበረ መንግስት መሆኑ እያሳወቀ በሌላ በኩል ደግሞ የፖለቲካ እመርታ የምናገኝበት መድረክ ውይይት መድረክ መፈጠር አለበት በጎን ኔጎሲሽን መካሄድ አለበት የፖለቲካ መጀመሪያውም መጨረሻውም ድርድር ነው ኔጎሲሽን ከዚህ ውጭ ፖለቲካን ማየት አይቻልም ግትርነት ለተቃዋሚውም አይበጅም፣ ለመንግስትም አይበጅም፣ እንደ ህዝብ ለሁላችንም ደግሞ በአመለካከት ደረጃ አይበጅም። ምን ማድረግ እንችላለን? እና ከግትር አቋሞቻችን በሌሎች አገሮች ለምሳሌ ታሪክ ስናይ ደቡብ አፍሪካን የሚወሰድ በአፓርታይድ ነጮችና በጥቁሮች መካከል እጅግ አስከፊ እኛ አጠገቡ እንኳን የማንደርስ የሚዘገንም ስራ ነበር። የመብት የመገደል የምን በሩዋንዳ ያን የመሰለ ነገር ተካሂዷል። የእኛ ከዛ አንጻር ምንም አይደለም። ወደዛ ግን ማምራት የለብም። ስለዚህ ጠንካራ መንግስት ፖል ካጋሜ አንዱ ትልቁ በግድ ለምን ይህንን ለመረዳት የሚበጀውን ለመቀበል ያልዳበረ አእምሮና ልምድ እውቀት፣ ትምህርት የበሌላቸው ሁኔታ ይህ የነፃነቱን የግለሰብ መብት የሚባቱም ነገር ማቆም አለበት ብሎ የመንግስት ኃይልን ተጠቅሞ ህዝቡን እንደገና እያስተማረ ነው እና አዲሱን ነገር ደግሞ እንዲማሩ እየከፈተ ነው። አሁን ሩዋንዳ ጥሩ ስታቢሊቲ ጥሩ የኢኮኖሚ እንቅስቃሴ ብዙ ሪሶርስ የሌለበት ሀገር ነው። እኔ ለስራ ሄጄ እዛ ከርሜ አውቀዋለሁ። ግን ጥሩ አመራር ያን ያደረጋል። ቀና እና ጡንፋ ያለው ይሄ የሚደበቅ ነገር አለ እና ከዛ ካለንበት ትርክት ለመውጣት የሚያስችል ንግግር ማድረግ አስቸጋሪ ነው። ለምን ተካረናላ? ለምን የኔ ነው ትክክሉ፣ የኔ ነው ትክክሉ የሚል ሁኔታ ውስጥ ኖረናላ። እና በዚህ ጊዜ ነው አንዳንድ መድረኮች ሲፈጠሩ በመሀል እንደ ሚዲየተርስ ሆኖ የሚያነጋግሩ ፌሴቪንግም ነገር ዲቫይስም እና እውነተኛውን ሀቀኛውን ነገር ለማውጣትም የሚቻለው ሚዲየተርስ ሲኖሩ ነው። እና እነዛ የተካረሩ የተጣሉ ተጋደል ምናምን የተባሉ ማቀራረብ ብዙ ጊዜ ይፈጅል። ሶ የሚዲዬሽን ኤፈርቱ ሎካል ሊሆን ይችላል። በሰሚነት ተደማጭነት ያላቸው በአቋማቸው በአመለካከታቸው ጥራት ያላቸው ሰዎች በመሀል ገብተው ሊያነጋግሩ ይገባል። መንግስት ሊያከብራቸው ይገባል። ተቃዋሚ ፓርቲዎች ሊያከብሯቸው ይገባል። ሽማግሌ ንበለ ምን እንበለ ግድ ነው። ግን የተካረረ እና ማጥ ውስጥ የገቡ አቋሞች ወደ አንድ ማዕከል ወደ ሴንተር ለማምጣት አስቸጋሪ ነው። ስለዚህ የኔጎሲኤሽን ህጎችን ማክበር አለብን። ዘዴዎቹን መከተል አለብን እና በእኔ ግምት ተቃዋሚውን ያከረረው ተምሯል ዛሬ ከትናንትና የሚል አመለካከት አለ። መንግስትም ተምሯል የሚል አመለካከት አለ። ተስፋ ለዚህም አለን ብዬ እገምታለሁ። ግን በተደጋጋሚ እንዳደረግነው እድሎች ደጋግሞ ደጋግሞ አውልጦለን ይህንን እድል እንዳያመልጠን መጠንቀቅ አለብን ማለት እፈልጋለሁ። መልካም፣ አመሰግናለሁ። አቶ ይልማ አቶ ሙልጌታ አቶ የልማ ተስፋ አለ፣ ተደጋግሞ የተሰጠ እድል አለ፣ ይህኛውም እንዳያመልጠም ብለዋል። በድርድርና በሽምግልናም ጭምር በሰላማዊ መንገድ የሚደረጉትን ጎላ ጎላ ያሉ ጉዳዮች አንስተዋል። በሌላ በኩል ደግሞ በአንጻሩ የህግ ዳኝነት የህግ ቦታም አለ። ተጠያቂ መሆን ያለባቸው ሰዎች ተጠያቂ እንዲሆኑ ይጠበቃል እና በህግ ባለሙያነት ሆነው ይህን ጥያቄ ማነሳለሁ። በውጭም በሀገር ውስጥም ገና ውጥረቱ አልረገበም። አንዳንድ ቦታዎች ለሰላማዊ ሰልፍ የሚወጡ ሰዎች ፍጥጫ ሁሉ እንመለከታለን። በዚህ በአካባቢያችንም በሌሎች ዩናይት ስቴትስ ከተሞችም እየተመለከትን ነው። የሰላም አቅጣጫን የጀመርን አንመስልም፣ ወይንም ለመጀመር የፈቀዱ ካሉም በአንድ ልብ ሁላችንም በዛ መንገድ ይሄን አይመስልም። እንደ ሀገር፣ እንደ ማህበረሰብ፣ በመንግስትም በኩል ብዙ ሰዎች መታሰራቸውን ማወቃችን ቀደም ሲል የሚተቹት ያልተፈረደበትን ሰው ወንጃ የሚያደርግ አቀራረብ ጥያቄ ውስጥ መግባቱ ቅድም ተስፋ የሚያደርጉበት ጠንካራ መንግስት እንዲወጣ የተመኙትን ያህል ያ ጠንካራ መንግስት ከግልጽነትም ጭምር ነው የሚወለደውና ባነሰ መንገድ በሚሄድ ሌሎችን በመጫን ብቻ አይደለም የሚመጣውና መንግስት ስ ኃላፊነቱን የመወጣት ጅምሪያ ያለ ወይ እንዲሁም የዜጎችን ያዛልቃለ እየተያዘው ጊዜው የሚጠይቀውን አካሄድ የሚመጥን አካሄድ እየተሄደ ነው ወይ? ምን ይታዩታል? በግራም በቀኝም አቶ ይልማ ቅድም ማርክሲዝምን አንስቶ ነበረ። ማርክስን መጥቀስ ፈልጋለሁ። አቴርም ማርክስ ምን ይላል? ሰዎች ታሪክ ይሰራሉ። ታሪካቸውን የሚሰሩት ግን በዘፈቀደ እነሱ በፈለጉት መንገድ ብቻ ሳይሆን ያለፈውንና ያለውን ነገር ተገንዝበው ነው ማለት ህይወት የራሷ ህጎች አሏት። እነሱን ሳትገነዘብ ዝም ብሎ ታሪክ መስራት ስለፈለግክ ብቻ ታሪክ አይሰራም፣ ብሎ ያለው ነገር አለ። ዝም ብሎ በግርድፉ አስቀምጠው እና አሁንም ዶክተር አብይ ስለፈለጉ የሚያደርጉት ነገር ትንሽ ነው። አምሾር ኢትዮጵያ ከፍ ወዳለ ደረጃ ዛሬ ብትደርስላቸው ደስ የሚላቸው ይመስለኛል፣ ልክ እኔ ደስ የሚለኝን ያህል። ግን እንደዛ አይደለም የህይወት አካሄድ። ስለዚህ በአንድ በኩል በጣም የሚደነቅና መመስገን የሚገባው ህዝብ አለ ኢትዮጵያ ውስጥ። ኢትዮጵያ ህዝብ የሚገርም ህዝብ ነው። ልክ እንዳልኩ አንድ የኦሮሞ ወጣት ሻሸመኔ ውስጥ የሚኖር የእኔ ተማሪ የነበረ የነገረኝ ንንገር አንድ የኦሮሞ ወጣት ተነስቶ ኦሮሞ ያልሆነውን ሰው ሊጎዳ ሲሞክር የኦሮሞ ወላጆች ለምነው ያስቆሙት ሰው አለ። እንዴ አንተ ልትጎዳ የፈለግከው ከኛ ጋር ያደገኝ ወንድማችን ከሆነ ይኛ እንዴት እንደዚህ ታደረጋለ? እኛ እያለን እኛን መጀመሪያ ጉዳንና ከዛ በኋላ እሱ ጋር ትሄዳለን ብሎ ያስቆሙም አሉ። በሌላ በኩል እየተጠቁም የተከላከሏል ታይጎዱ ማለት ነው። እና ኢትዮጵያ አሁን ባለችበት እስካሁንም የቆየችው ማለት ነው፣ እስካሁንም አሁን ባለችበት የቆየችው ኢትዮጵያውያን የሆነ አንድ አርጎ ያቆየን ነገር አለ። ያ ነገር አሁንም መቀጠል ያለበት ይመስለኛል። ቅድም ተገልጸዋል፣ የሀገር ሽማግሌዎች አሉን። ሃይማኖትን ከፍተኛ ሚና የሚጫወት ይመስለኛል። ባህሉም አለ። የሆነ ሞራላችንም አለ። ይሄ ነውር ነው፣ ይሄ ልክ አይደለም፣ ይሄ ጥሩ አይደለም የምንለው ነገር አለ። ይሄ ያስተሳሰረ እድር ሊሆን ይችላል፣ ክርስትናም ሊሆን ይችላል፣ እስልምናም ሊሆን ይችላል። ብቻ የሚያገናኝን፣ በጣም የሚያስተሳስሩን ታሪካችንም አለ። አብረን ሞተናል፣ አብረን ዘምተናል፣ አብረን አልቅሰናል፣ ስቀናል። ያ ሁሉ ኢትዮጵያን ልዩ በሆነ መንገድ ያሰራት ይመስላል እሱ ነገር ትልቅ ነገር ነው። እሱ ነገር መጠንከርና መቀጠል አለበት ብዬ አስባለሁ፣ በአንድ በኩል። በሌላ በኩል ደግሞ መንግስት ጠንካራ መሆን አለበት ስልህ፣ ጠንካራ መንግስት ማለት ምን ማለት ነው? ጠንካራ መንግስት ማለት ሰዎችን የሚጨፈጭፍ ማለት አይደለም። ለነገሩ ሰዎችን የሚጨፈጭፍ መንግስት ጠንካራ መንግስት አይደለም፣ ደካማ መንግስት። ጠንካራ መንግስት ማለት ሰዎችን ከጉዳት የሚጠብቅ ማለት ነው። እኔ የዶክተር አብይ መንግስት እንዲጠናከር የምፈልገው የኢትዮጵያ ማዳን እንዲችል ነው። ፕሮቴክት እንዲያደርግ ነው። ምክንያቱም ዋና ዓላማው መንግስት ሰላምን ማስጠበቅ ነው፣ ሰላምን ማፍረስ አይደለም። ስለዚህ ሰላም የሚጠበቀው ደግሞ ልክ ዶክተር ደረጀ እንዳለው ህግ ሲጠበቅ ነው። መንግስት ሰላምን የሚያስጠብቀው በህግ ነው፣ በዘፈቀዳ አይደለም። ህግ ደግሞ የኢትዮጵያ ህግ ምን ይላል? ሁሉም ሰው በህግ አይን እኩል ነው። ሰው ሁሉም ሰው በህግ አይን ማለት የህግ አይን ብሄር የለውም ማለት ነው። የህጋይን ክልል የለውም ማለት ነው። የህጋይን ፕሮፌሽን አያጥ የህጋይን አርግ ወይም አታርግ የተባልከው ነገር አርግ የተባልከው ሳታርግ ስትቀር ወይም አታድርግ የተባልከው ነገር ስታረግ ምትጠየቅበት በማጥፋት ብቻ ማስረጃ ቀርቡ ዳኛ ቢቀርበ ዳኛ ማለት መሀል ላይ ያለ ከማያዳላ ሁሉንም እኩል አይተው ማስረጃዎች መዝኖ ፍርድ የሚሰጥ ማለት ነው። ይሄ የማረግ ችሎታ ያለው መንግስት ማለት ነው። ጠንካራ መንግስት ስል ጠንካራ መንግስት ስል የኢትዮጵያን ሕዝብ እስከ ቀበሌ ወርዶ ማደራጀት የሚችል አንዳንዴ መንግስት ሲደክም ህዝቡ ራሱ በራሱ መጠበቅ የሚችልበት አደረጃጀት መፍጠር የሚችል አሁን አዲስ አበባ እያየን ያለ ነው። እንደዛ ነው፣ የአዲስ አበባ ሰው በየሰፈሩ ራሱን ለመጠበቅ ሲደራጅ እንደቆየ ሰምቻለሁ። እሱ መንግስት ሬኮግናይዝ አድርጎ ኢና ኔበርሁድ ዋች የሚባል አለ። አሜሪካ ማገር ቢሆን እንደሱ አይነት ነገር ምክንያቱም አሁን ክራይስ ሲትዌሽን ውስጥ ነው ያለ። አሁን አስቸጋሪ ጊዜ ውስጥ ኖርማል ጊዜ አይደለም። በኖርማል ጊዜ፣ በደህና ጊዜ፣ በመደደው ጊዜ ማጠብቀው አይነት መንግስት እንዲኖር ፈልጋለሁ። ሶዛት የሆነ ችግር ሲፈጠር ለምሳሌ እዚህ ፓትሮል ቢያረግ ፖሊስ እየሰፈሩ ለምሳሌ አዲስ አበባ እና ምልክት ያለው መኪና መብራትም ያበራ መኪና እያሳየ የሚዞር ፓትሮል ቢኖር አ ምንድን ነው ዲተረንት ኢፌክት አለ። ይሄ ህግ መጣስ የሚፈልግ ሰው እንዳይጠስ፣ ይሄ እስከ በየቀበሌው ሰው እየተደራጀ ራሱ እንዲጠብቅ እንኳን ቢደረግ እነዛ ጥፋት መፍጠር የሚፈልጉ ሰዎች የመቆም የማሰብ ሁለተኛ እንያዛለን እንቀጣለን የሚል ስሜት አድርባቸውና ከዚህ ቀውጢ ሰዓት ትንሽ ፋታ አግኝተን እንድንወጣ ከዛ መንግስት በጊዜው የተስተካከለ የተጠናከረ አሁን አየ ዋና ኢንትረስታችን ሴኪሪቲ ነው ሊበርቲ አይደለም። ማለት ደህንነት ነው አሁን ነፃነት አይደለም መብት አይደለም። አሁን አሁን እኔ የምፈልገው የመኖር መብት የተረጋግቶ የህይወት የመኖር መብት የተረጋግተው፣ ከዛ ነገር የነጭ መብቶች የምጠይቅበት ሁኔታ ላይ እንድቀመጥ ነው እንፈልገው። በዚያ አስቸጋሪ ሰዓት መንግስት ከፍ ያለ ጉልበት ኖሮት ህግን የማስፈጸም ጉልበት ኖሮት እኔ ከቤት ሳልወጣ ብቆይ እችለዋለሁ የኔ እንቅስቃሴ ሊገደብ እችለዋለሁ። ምክንያቱም ብወጣም ሴፍቲ ያልተረጋገጠም ሚኒንግለስ ነው። መንገድ ላይ ሰው የሚያስቆመኝ ከሆነ እና መንግስት የማይደርስልኝ ከሆነ ምን ጥቅም አለ? ስለዚህ መጀመሪያ መንግስት እንደዛ ማድረግ የሚችልበት ደረጃ ላይ እንዲደርስ እፈልጋለው። አድማጮች፣ በኢትዮጵያ በቅርቡ የደረሰውንና በርካቶችን በግፍ የተገደሉበትን ጥቃት ተንተርሶ ጉዳቱ ካሳደረው ሀዘንና የቁጣ ስሜት ባሻገር በሚዛንና ባርቆ ሀሳቢነት የዛሬን ብቻን ሳይሆን የነገውንም የህይወት መንገድ ጭምር በአስተዋይ ልቦና ለመመርመር ታለሞ ከሦስቱ እንግዶቻችን ጋር ያደረግነው ሰፊ ውይይት አድማጮች፣ አልተቋጨም። በተከታታይ በሬዲዮ ያቀረብነውን እዚህ ላይ እናብቃ እንጂ በድረ ገጻችንና በፌስቡክ ገጻችን ላይ ተከታታይ ውይይቶች እናኖራለን። ለአሁኑ ግን እንግዶቼን አቶ ይልማ አዳሙን፣ አቶ ሙልጌታ አረጋዊና አቶ ደረጀ ደምሴ ቡልቶን ለጊዜያቸው አመሰግናለሁ። ዜር ስትልኝ ሙሉና ከበደንና እንግዶቹን እናመሰግናለን። ለዛሬ ምሽት የተሰናዱት ዝግጅቶች በዚሁ ይቋጫሉ። የአሜሪካ ድምፅ ራዲዮ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈው የአማርኛ ፕሮግራም በዚሁ ይጠናቀቃል። ከብርሃን ኃይሉ ጋር ያስተናገድኳችሁ ቆንጅ ይታየ ነኝ። በደህና ደሩ። ነገ እሁድ በ3 ሰዓት እንገናኛለን።